ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ለኢትዮጵያውያን ፍቅር፣ ለኢትዮጵያውያን ሰላም፣ ለኢትዮጵያውያን መከባበር እንጂ እንደ ትናንትናው ደባ፣ ሸር፣ ቶንጎል፣ መረባበሽ ካስከተለው ደህንነትና ኋላ ቀርነት ያተረፍነው ትርፍ ስለሌለን አዲስ መንገድ መለማመት ይኖርብናል። ጠቅላይ ሚኒስትር አብይ አሕመድ በትላንትናው ዕለት በደቡብ ክልል ከከፋ ዞን ነዋሪዎች ጋር በተወያዩበት ወቅት ከተናገሩት የተወሰደ ነው። ዝርዝሩን በዕለቱ አብይ ርዕስ ይዘናል። በኦሮሚያ ክልል ምዕራብ ወለጋ ዞን የጉሊሶ ከተማ ከንቲባ ለጊዜው ማንነታቸው አልታወቀም በተባሉ ታጣቂዎች ትናንት ማታ መገደላቸውን የወረዳው አስተዳደርና ጸጥታ ጽሕፈት ቤት አስታወቀ። የዚህንም ዝርዝር በመጽሔት ክፍለ ጊዜ ይዘናል። ጤና ስጥልን። እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሰኞ መስከረም አምስት 2012 ዓ ም ስርጭታችን ጋር አስተናጋጆች እኔ አዳኝ ፍሳዬና እኔም አሉላ ከበደ ከብርሃን ኃይሉና ከስርጭት መሐንዲሳችን ናሸዋ ጋር እስከ ምሽቱ አራት ሰዓት አብረናችን እንዘልቃለን። በቅድሚያ ግን የሰዓቱን ያለም ዜና ነው። በኦሮሚያ ክልል ምዕራብ ወለጋ ዞን የጉሊሶ ከተማ ከንቲባ ማንነታቸው አልታወቀም በተባሉ ታጣቂዎች ትላንት ማታ መገደላቸውን የወረዳው አስተዳደርና ጸጥታ ጽህፈት ቤት አስታውቋል። በሌላ በኩል በቀለም ወለጋ ጊዳሚ ከትላንት በስቲያ ቅዳሜ ምሽት ላይ ሁለት ሰዎች በመንግስት ኃይሎች ተገድለዋል ሲሉ አንዳንድ ነዋሪዎች ተናግረዋል። የወረዳው አስተዳዳሪ ሰዎቹ መገደላቸው እውነት እንደሆነ ገልጸው ቀደም ሲል ግን በመንግስት ወታደሮች ላይ በታጠቀ ኃይል ቦምብ በመወርወሩ ሰዎቹን የገደለው ማን እንደሆነ አልታወቀም ብለዋል። ቅሬታው የተነሳበትን የሸማቂ ቡድን መሪዎች በስልክ ለማግኘት ያደረግነው ጥረት አልተሳካም እንዳልተሳካ ገልጾ ሪፖርተራችንና ኮርመልካ ዝርዝር ዘገባ ልኮልናል። በመጽሔቱ ክፍለ ጊዜ ይቀርባል። አድማጮች፣ ቀደም ብሎ የተነበበው ዜና ዘገባ ቱኒዥያ ውስጥ ትላንት ፕሬዚዳንታዊ ምርጫ ተካሂዷል ከ24 በላይ ተወዳዳሪዎችም ተሳትፎበታል። ኦፊሴላዊ ያልሆነ የምርጫ ውጤት ባመለከተው መሠረት ታዲያ ከገዢው ክፍል ጋር ብዙም ትስስር የላቸውም የተባሉ ሁለት ተወዳዳሪዎች እየመሩ መሆናቸው ተዘግበዋል። ቱኒዥያ ከስምንት ዓመታት ብቤት በፊት ዣሚን የሚል ስያሜ የተሰጠው አብዮት ከተካሄደ ወዲህ ነጻ ምርጫ ሲካሄድባት ለሁለተኛ ጊዜ ነው። ከሰባት ሚሊዮን በላይ ዜጎቿም የመምረጥ መብት እንዳላቸው ተገልጧል። ለመምረጥ በመቻሏ የተደሰተችው የ19 ዓመት ዕድሜዋ የኮሌጅ ተማሪ ዮማ ኤልቤና የተሻሉ የሚመስሉኝን ሞሩን እመርጣለሁ ብላለች። አብደልፋታ ሞሩ ለኢንዳኔ የተባለው ለዘብተኛ እስላማዊ ቡድን ወክለው የሚወዳደሩ ናቸው። ባለፈው ሐምሌ ወር የሞቱት የ92 ዓመቱ ዕድሜ ፕሬዚዳንት ቤንጂ ካይድ ኢሳቢን ቦታ ለመያዝ ነው የሚወዳደሩት። ለፕሬዚዳንትነት ከሚወዳደሩት መካከል ሁለት ሴቶች ይገኙባቸዋል። ኢራን የሳውዲ አረቢያን ግማሽ የነዳጅ ዘይት ምርትን ባወደመው የድሮን ጥቃት ውስጥ እጄን አላስገባሁም ባልቹ ላይ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ የጥያቄ ምልክት አስቀምጠዋል። ኢራን የአሜሪካን ድሮን መታ በጣለችበት ወቅት በአየር መስመሬ ውስጥ ስለገባ ነው ማለቷ የሚታወስ ነው። ድሮን ግን ወደ አየር መስመሯ እንኳን አልተጠጋም ነበር ብለዋል ፕሬዚዳንት ትራምፕ በትዊተር ባስተላለፉት መልእክት አያይዘውም፣ ፕሬዚዳንቱ ኢራናውያኑ ያሉት ውሸት መሆኑን እያወቁ ይደጋግሙታል። አሁን ደግሞ በሳውዲ አረቢያ ላይ ከተፈጸመው ጥቃት ጋር የሚያገናኘን ነገር የለም ይላሉ። እናያለን እንግዲህ ብለዋል ፕሬዚዳንቱ። የአሜሪካ ድምፅ ዘጋቢ ዝላቲካ ሆክ ያጠናቀረችውን ዘገባ ዝርዝር አሉላ ከበድ ያቀርበዋል። የየመን ሁቲ አማጽያን ንብረትነቱ የሳውዲ መንግስት የሆነውን ሳውዲ አራማኮ የነዳጅ አምራች ኩባንያ ማመንጫዎች ለማጥቃት አስር የሰው አልባ አውሮፕላኖችን ወይም ድሮኖችን መጠቀማቸውን ይናገራሉ። We exploited vulnerabilities in the Saudi defense system and we built our drones in order to avoid these systems. በሳውዲ መከላከያ ለጥቃት አመቺ የሆኑትን ኢላማዎች መረጥን እናም ከሳውዲ የራሳችንን ሰው አልባ አውሮፕላኖች አበጅተን በጥንቃቄ ባደረግነው የሳውዲና የኤሜሬት አየር መከላከያ ሳይመለከተን የአየር ክልላቸው ነጻ በሆነ ጊዜ ማጥቃት ችለናል ያሉት የሁቲ አማጽያኑ መሪ ሞሐሙድ አልባህካቲ ናቸው። የዩናይት ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በበኩላቸው በትዊተር አማካኝነት ባስተላለፉት አስተያየታቸው ሰው አልባ አውሮፕላኖቹ ከወደ የመን ስለመምጣታቸው አንድም ማረጋገጫ የለም ሲሉ የአማጽያኑን ቃል ውድቅ አድርገዋል። ይልቁንም በጥቃቱ ኢራን ነች ተጠያቂዋ ነው ያሉት የአሜሪካው ፕሬዚዳንት ዶናልድ ትራምፕ እሁድ በትናንትና እለት በትዊተር ገጻቸው ባሰፈሩት ጽሁፍ የዚህ ጥቃት ፈጻሚዎች ቅጣት ይጠብቃቸዋል ሲሉ ማን ነው ጥፋተኛው ለሚለው ግን የሳውዲዎችን ማረጋገጫ መልስ እንደሚጠብቁ ተናግረዋል። የኢራኑ ፕሬዚዳንት ሮሃኒ በበኩላቸው የለንበትም ይልቁኑ ዩናይትድ ስቴትስ ናት በክልሉ ፖለቲካ ጣልቃ መግባቷን ያረጋገጠችው፣ ብለዋል። ሰሜን ኮሪያ በጸጥታ ደህንነቷና በልማቷ ላይ አደጋ የሚጥሉ እንዲሁ መሰናክል የሚሆኑ ያለቻቸው በግልጽ ያልተጠቀሱ ችግሮች ከተወገዱ ከዩናይትድ ስቴትስ ጋር ኒክሎሪንስ ለማስወገድ ጉዳይ ልትነጋገር እንደምትችል መግለጿ ተዘግቧል። የሰሜን ኮሪያ የውጭ ጉዳይ ሚኒስቴር ዛሬ ይህን ያለው የዩናይትድ ስቴትስ ባለሥልጣኖች ፒዮንግያንግ ውስጥ እንዲካሄድ የሚጠብቁት የኒውክሌር ንግግር ከመጀመሩ ቀናት በፊት ነው። የሰሜን ኮሪያው ምክትል የውጭ ጉዳይ ሚኒስትር ቾ ሳን ሁ ሀገራቸው በወሩ ማብቂያ ላይ ከዩናይትድ ስቴትስ ባለሥልጣኖች ጋር የተሟላ ውይይት ማካሄድ ትፈልጋለች ሲሉ ከአንድ ሳምንት በፊት ተናግረው ነበር። የዩናይትድ ስቴትሱ የተሽከርካሪዎች አምራች ኩባንያ ሰራተኞች ማህበር አባላት በጀነራል ሞተርስ ኩባንያ ላይ ዛሬ አድማ ጀምረዋል። አዲስ የስራ ኮንትራት እንዲቀርብ በአሰሪዎችና በሰራተኞች መካከል ያለው ልዩነት በመቀጠሉ ነው ሰራተኞቹ እርምጃውን የወሰዱት ተብለዋል። የሁለቱ ወገኖች ንግግር ዛሬ በሚቀጥልበት ወቅት በዘጠኝ ክፍለ ግዛቶች ያሉ መኪኖችንና መለዋወጫዎችን የሚያመርቱ ወደ ሀምሳ ሺህ የሚጠጉ ሰራተኞች ያሉባቸው ኩባንያዎች ዛሬ ተዘግተው ውለዋል። የማህበሩ ምክትል ፕሬዚዳንት ቴሪ ዴትስ እንደሚሉት አድማ ማድረጉ የመጨረሻ አማራጭ ቢሆንም አስፈላጊ ነው ብለዋል። ማህበሩ የተሻለ ክፍያና የጤና ጥበቃ እድል እንዲሁም የስራ ዋስትና እንዲሰጥ ያስፈልጋል ነው ያሉት። የሰራተኞቹ የትርፍ ድርሻ እንዲኖራቸውም ጠይቀዋል። በመጨረሻም የህንድ መንግስት ካሽምሪን በከፊል ካገተ ስድስት ሳምንታት ካለፈ በኋላ የሂማላያው ክልል ነዋሪዎች ወደ መደበኛ ኑሯቸው እንዲመለሱ ለማስቻል የተቻላቸውን ጥረት እንዲያደርጉ ከፍተኛው ፍርድ ቤት ለባለሥልጣኖች ትእዛዝ አስተላልፏል። ካሽሚር ውስጥ ያሉት ትምህርት ቤቶች፣ ሆስፒታሎች ሆስፒታሎችና የህዝብ ማመላለሻ ትራንስፖርት በአግባቡ መስራታቸውን የህንድ መንግስት እንዲያረጋግጥ ዳኞች ጠይቀዋል። ከፍተኛው ፍርድ ቤት መንግሥት ቀውሱን ለማስተካከል መውሰድ ስላለበት እርምጃ ያቀረበው ግልጽ የሆነ መፍትሄ የለም። ህንድ እንደ አውሮፓ አቆጣጠር ባለፈው ነሐሴ አምስት ካሽሚር የነበራትን ከፊል የውስጥ አስተዳደር መብትን ሰርዛ በኒው ዴልሂ ቁጥጥር ስር እንድትሆን ማድረጓ የሚታወስ ነው። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና አዳንጅ ፍሳየንን። ፕሮግራማችን በ22፣ በ25 ና በ31 ሜትር ባንዶች በአጭር ሞገድ በአሀዱ ራዲዮ ኤፍኤም 94.3 እና በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ነው። ከዚያ በፊት ግን ቆየት ብለው ከሚቀርቡት ዝግጅቶች አንዱን ለቅምሻ እናሰማለን። ኢትዮጵያ ውስጥ የተለየ ሀሳብ ያልሰማ ሕዝብ ካለ የትግራይ ሕዝብ ነው እያስባል። ስለዚህ በጣም እርግጠኛ ሆነው አሁንም ከፍርሃት ቆፈነ ሲወጣ የትግራይ ሕዝብ ብዙ ሀሳቦችን ያወጣል ብዙ የማዳመጥ ፍላጎቱን እናያለን። ስለ ኢትዮጵያዊነቱም ስለ ወገኑም ስለ ታሪኩም ብዙ የሚናገረው ነገር አለና የትግራይ ሕዝብ ጋር ገና ብዙ የሚሰማ ነገር አለ። ምክንያቱም የመደመጥ እድል ያላገኘ ሕዝብ ነው የኢትዮጵያ ዜጎች ለማኅበራዊ ፍትህ ፓርቲ ኢዜማ ምክትል ሊቀመንበሩ አቶ ምክትል መሪው አቶ አንዱዓለም አራጌ ናቸው የሰማችኋቸው። ለዝርዝሩ በሁለተኛው አጋማሽ ይቀርባሉ። ቆየት ብሎ ከሚሰሙ ሌሎች ድምጾች ደግሞ አንዱን እናሰማ። ማንም የፈለገውን ጎራ ቢፈጥር መብቱ ነው። ግን ኢትዮጵያ አሁን ካለችበት ሁኔታ አንጻር ወቅታዊውን ሁኔታ መርሳት ነው፣ መዘንጋት ነው። አሁንም ለግልና ለቡድን ስልጣን የበለጠ ከሀገር በላይ ተቆርቋሪ መሆን ነው የሚል ነው። በአንድ ቀን ስብሰባ ጎራ ለይቶ ህዝብን አታለው አንዲያ ፈጥሮ ምርጫዎች ገብቶ የበላይነትን ለማግኘት የሚደረጉ ነገሮች ህዝብን ከመላክ። በትክክልም አይለይም አይነት ነገር ሊያስመስል ይችላል። አዲስ አበባ ነው መደረግ የነበረበት የሚለውም ነገር በኢትዮጵያ ህገ መንግስት ህገ መንግስቱ የማክበርና የማስከበር ኃላፊነት የፌዴራል መንግስት ብቻ አልተደረገም፣ ክልሎችም ጭምር ህገ መንግስቱን የማክበርና የማስከበር ኃላፊነት ህገ መንግስቱ ላይ ተሰጥቷቸዋል። አንቀጽ አስራ ሶስት የምንለው አለ ህገ መንግስቱ ላይ። ቆየት ብሎ በሚቀርበው ውይይት የምትሰሟቸው ድምጾች ናቸው። አቶ ሙላቱ ገመቹ፣ አቶ ልደቱ አያሌውና ዶክተር መሐሪ ረዳይ ናቸው። በሁለተኛው አጋማሽ ጠብቋቸው አድማጮቹ። አሁን በቀጥታ ወደ ዕለቱ አብይ ርዕስ ኢትዮጵያን የማሳነስ ልምምድ ለልጆቻችን አናወርስም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ኢትዮጵያ የበርካታ ብሔር ብሔረሰቦችና ሕዝቦች እንዲሁም የተለያዩ ሃይማኖቶች ሀገር መሆኗን ያስታወሱት ጠቅላይ ሚኒስትር መንግስታቸው ሁሉም እየተከባበረ የሚኖርባት ታላቅ ሀገር ለመገንባት እንደሚሰራም አብራርተዋል። በደቡብ ክልል ከከፋ ዞን ነዋሪዎች ጋር የተወያዩት ጠቅላይ ሚኒስትር በአካባቢው እየተነሳ ያለው አዲስ የክልል አደረጃጀት ጥያቄ መመለስ ያለበት ጥልቀት ባለው ውይይትና የጋራ መግባባት መሆኑን አስረድተዋል። አዲስ የክልል አደረጃጀት ጥያቄ በውይይቱ ወቅት ተደጋግሞ ተነስቷል። የቅንጦት ሳይሆን እጅግ አስፈላጊ መሆኑን ተሳታፊዎች አንስተዋል። እስክንድር ፍሬው ዝርዝር አለው። እሁድን ምዕራብ ኢትዮጵያ ቦንጋ ያሳለፉት ጠቅላይ ሚኒስትር አብይ አህመድ ምክትላቸውን ደመቀ መኮንንን መከላከያ ሚኒስትሩን ለማ መገርሳንና ሌሎች ባለስልጣናትን አስከትለው ነው የተጓዙት። ባለቤታቸው ዝናሽ ታያቸውም አብረዋቸው ተጉዘዋል። ከጅማ እስከ ከፋ ዞን ዋና ከተማ ቦንጋ ድረስ ግራና ቀኝ በነበሩ ነዋሪዎች አቀባበል የተደረገላቸው ጠቅላይ ሚኒስትሩ በተለይ በቦንጋ ስታዲየም የጠበቃቸው የተለየ ነው። የተለያዩ የከፋ ዞን አካባቢዎች መጥተው በቦንጋ ስታዲየም ለተሰባሰቡ ነዋሪዎች ንግግር ያደረጉት ጠቅላይ ሚኒስትሩ መንግስት ታላቅ አገር ለመገንባት እየሰራ መሆኑን ተናግረዋል። ኢትዮጵያ ውስጥ በተለይ የአብርሃሚክ ሃይማኖት የሚባሉት የእስልምና፣ የክርስትና ሃይማኖት እንዲሁም የጁ እምነት ተከታዮች ቁጥራቸው ቢያንስም ያሉበት፣ ሴቶችና ወንዶች በእኩል ሚዛን የሚገኙበት፣ ከሰማንያ በላይ ብሔር ብሔረሰቦች የሚገኙበት ሁሉም በአንዲት ኢትዮጵያ ጥላ ስር እን እንደ ወንድማማች የሚተያዩ የሚከባበሩ አንዱ የአንዱን ባህልና ትውፊት ሳያጎድል ተከባብረውና ተዋደው አንዱ ከሌላው ተምሮ በጋራ ታላቅ ኢትዮጵያን የመገንባት እንጂ ኢትዮጵያን የማሳነስ ልምምድ ለልጆቻችን የማናወርስ መሆኑን በድጋሚ ላረጋግጥላችሁ እፈልጋለሁ። ያለፈው አርባና ሃምሳ ዓመት አካሄድ ግን ለኢትዮጵያ የሚበጃ አይደለምን ያሉት ጠቅላይ ሚኒስትሩ ለኢትዮጵያውያን ፍቅር፣ ለኢትዮጵያውያን ሰላም፣ ለኢትዮጵያውያን መከባበር እንጂ እንደ ትናንትናው ደባ፣ ሸር፣ ተንኮል፣ መረባበሽ ካስከተለው ደህንነትና ኋላ ቀርነት ያተረፍነው ትርፍ ስለሌለ አዲስ መንገድ መለማመድ ይኖርብናል። ባለፉት አርባና ሃምሳ ዓመታት ኢትዮጵያ ውስጥ አንዱ በአንዱ ላይ ሲሸርብ አንዱ በአንዱ ላይ ተንኮል ሲሰራ ኢትዮጵያን ወደ ኋላ እየጎተተ ስለሆነ ከእንደዚህ አይነት በሰማይም በምድርም ተቀባይነት የሌለው ኢትዮጵያ ወደ ኋላ ከሚያስቀር የአስራ ዘጠነኛው ክፍለ ዘመን ኋላ ቀር እሳቤ ወጥተን ወደ አንደኛው ክፍለ ዘመን ስልጡን እሳቤ በመግባት በመደመር ሀገራችን እንድናለማ በትህትና እየጠየቅ መልካም አዲስ ዓመት የብልጽግና መሰረት የምትሉበት የፍቅር ዘመን ይሆንላችሁ። አመሰግናለሁ። ጠቅላይ ሚኒስትሩና የልዑካን ቡድናቸው በቦንጋ ከተማ የመሰብሰቢያ አዳራሽ ከነዋሪዎች ጋር ባደረጉት ውይይትም ከተሳታፊዎች ለተነሱ ጥያቄዎች ምላሽ ሰጥተዋል። ተደጋግሞ የተነሳው ደግሞ በዚሁ በከፋ ዞን ምክር ቤትና በነዋሪዎቹ ሲቀርብ የቆየው የአዲስ የክልል አደረጃጀት ጥያቄ ነበር። ጥያቄው የመላው የዞኑ ህዝብ መሆኑን አንድ አስተያየት ሰጪ ተናግረዋል። ህዝቡ ጥያቄ ያቀርቧል። ይሄ የህዝብ ጥያቄ አይደለም የአመራሩ ጥያቄ ነው ተብሎ ብዙ ነገር ይነገራል እና ይሄ የህዝብ ጥያቄ ነው በትክክል እውነት በእግዚአብሔር ፊት ነው የምንናገረው። Yeah, yeah, yeah, yeah, yeah, yeah. የአመራሩ ጥያቄ አይደለም፣ ቢሶት ነው። ልክ በክልል ተደራጅተን መስራት የሚገባን ማልማት የሚገባን እናለማለን፣ መስራት የሚገባን እንሰራለን። የአዲስ የክልል አደረጃጀት ጥያቄያቸው አጎራባሽ ዞኖችንም ከግምት ያስገባ መሆኑን የተናገሩት ደግሞ ሌላ አስተያየት ሰጭ ናቸው። ፊትን ከማግኘት አንጻር እንጂ አብረን የኖርንባቸውን ሰዎች ለመግፋት አይደለም። በሌላ በኩል ደግሞ ክልልንኑን የምንለው ብቻችንን ተገንጥለን ካፋ ዞን አንድ ክልል ይሁን አንልን። ካፋ ብሔር ካሆነማ ሰማንያ ምናምኑ ብሔር እያንዳንዱ ክልል እየጠየቀ ለሀገሪቱም ሸሪም ነው የሚሆነው። በክፍፍል በአስተዳደራዊ ወጪ ብቻ ነው በጀቱ የሚያልቀው። ምናልባት ሊያማክለን በሚችል ሁኔታ እኛ የሚያስገባነው ዶክመንት ላይ የዞኑ ምክር ቤትም ሲወስን የተነጋገረው ምንድነው ሕገ መንግስቱ የብሔሩ ምክር ቤት ነው የሚለው። ስለዚህ የሌላውን ዞን ምክር ቤቶች መወከል ስለማይችል የክልል ጥያቄ ይገባኛል የሚለውን ካለ በኋላ መጨረሻ ላይ ያሰምሮ ነገር አለ። ሌሎች አብረን እንሆናለን የሚሉ ካሉ ለመቀበል ክፍት ነው እንቀበላለን፣ እናቅፋለን ብሎ ነው የጠየቁት። ክልል በመሰረቱ ከፋ ተወላጅ ከፋ ብሄረሰ ብቻ አለ የሚጠይቁ እዚህ ከሰባዎቹ ጀምሮ ያሉትም ጭምር አንድ ላይ ነውና እና የጠየቁ አሉት ይሄኛው የተወሰኑ ሰዎች ጥያቄ ተብሎ ኮት የሚደረገው መታየት ብችልልን። ጠቅላይ ሚኒስትር አብይ አህመድ በሰጡት ምላሽ በጥብቅ ውይይትና መተማመን የማይፈታ ችግር ሊኖር እንደማይችል አብራርተዋል። የከፋ ህዝብ ከክልሉ ጋር ተመካክሮ ተወያይቶ አጥንቶ ተገቢው ክልል እዚህ አካባቢ ለብቻ መሆን ነው የሚል ክልሉ በትክክል አምኖ ተመካክሮ ከእናንተ ጋር ካመጣ ብዙ ለፌዴራል መንግስት የሚጨንቀው የሚያስቸግረው ጉዳይ አይደለም Und das እናንተ በሰላማዊ መንገድ ሀሳቦቻችሁን አንስታችሁ ተወያይታችሁ ተመካከራችሁ እስካመጣችሁ ድረስ ለእኛ ምንም አንድ ላይ ሆናችሁ ሶስት ቦታ ሆናችሁ የሚለው ዋናው ችግር እሱ አይደለም። የሚያስጨንቀን ጉዳይ አድርጋችሁ አታስቡት። ግን በሰላም እናርገው፣ በስሜት እናርገው፣ በውይይት እናርገው፣ በምክክር እናርገው። ሀያ ሰባት ዓመት ከቆያችሁ ሁለት ዓመት ሶስት ዓመት ለመወያየት የሚያስቸግር ነገር የለም። በአሁን ትዕግስታችሁ፣ በበሰለ መንገድ እያንዳንዱ ከፍቾ እዚህ አካባቢ ጨምሮ ያሉትንም ህዝቦች ካሳመነ ማንም ሊያቆሟቸው ነገር ግን አደገኛ የሚሆኑ እኛ ጋር ክልል እንጠይቃለን የክልል ጉዳይ መልስ አላገኘም ስንል ሰልፎትን የሰራነውን ቢሮ እናንቃጥላለን። በዚሁ የክልልነት ጥያቄ ላይ አስተያየት የሰጡት ምክትል ጠቅላይ ሚኒስትር ደመቀ መኮንን በበኩላቸው ጥያቄዎችን ከታላቅ የሀገር ግንባታ አንጻር ጭምር መመልከት እንደሚገባ አስረድተዋል። በማህበራዊ በኢኮኖሚያዊና በፖለቲካዊ መመዘኛዎች በፍትህ መመዘኛ የተሻለ አዋጭ የሚሆነው የታላቁ ሀገር ታላቅ የአገር ክፍል ሆነን የምንበለጽ ለማውጣውና ምን ለማው ደሞ በየትኛው መንገድ ነው የሚለውን ህዝቡ እየተመካከረ ህዝቡ የተሻለ ይሆነኛል የሚለውን እየወሰነ ሲሄድ ያን ተከትለን እየመለስ ነው የሚሄድ ይሆናል ማለት ነው። የሰጪና የከልካይነት ጉዳይ አይደለም። በታላቅ አገር ግንባታ ጉዞ ውስጥ ታላቅ የአገሪቱ ክፋይ ሆነን በታሪክም በየዘመኑም አሁንም የህዝብ አንዱ ታላቅ የታላቅ ሀገር ትልቁ ክፍል ስለሆነ ያን ያከብርና ያንን ግምት ያስገባ ስርዓት እንዲኖር አብረን እንሰራለን። ጠቅላይ ሚኒስትር አብይ አህመድ በቦንጋ ከተማ ከነዋሪዎች ጋር ያደረጉት ውይይት የሰጡትን ማብራሪያ ሰፋ ያለ ነው። በሌላ ዘገባ ልመለስበት እሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስከድርን ለዘገባው እናመሰግናለን። አድማጮች፣ ተከታዩ ወደ ኦሮሚያ ክልል ይወስድናል። በኦሮሚያ ክልል ምዕራብ ወለጋ ዞን የጉሊሶ ከተማ ከንቲባ ለጊዜው ማንነታቸው አልታወቅም በተባሉ ታጣቂዎች ትናንት ማምሻው ላይ መገደላቸውን የወረዳው አስተዳደርና ጸጥታ ጽፈት ቤት አስታወቀ። በሌላ በኩል በቄለም ወለጋ ዞን የጊዳሚ ወረዳ ከትናንት በስቲያ ቅዳሜ ምሽት ሁለት ሰዎች በመንግሥት ኃይሎች ተገድለዋል ሲሉ አንዳንድ የአካባቢው ነዋሪዎች ለአሜሪካ ድምፅ ተናግረዋል። የወረዳው አስተዳዳሪ ሰዎቹ የመገደላቸውን ዜና የሚያውቁ መሆናቸውን ገልጠው ከዚህ አስቀድሞ ግን በመንግሥት ወታደሮች ላይ ታጣቂዎች ቦምብ በመወርወራቸው ሰዎቹን የገደለው ሰው ማንነት አልታወቀም ነው ያሉት። በጥቃቱ ስሙ የተነሳውን ሸማቂ ቡድን መሪዎች በስልክ ለማግኘት የተደረገው ጥረት ያለመሳካቱን ገልጦ ዘጋቢያችንና ኮር መልካ ተከታዩን አድርሶናል። የጉሊሶ ከተማ ከንቲባ አቶ አበበ ተካልኝ ትናንት ከምሽቱ አራት ሰዓት ገደማ ያልታወቁ ባሏቸው ታጣቂዎች መገደላቸውን ለቪኦኤ የገለጹት በኦሮሚያ ክልል ምዕራብ ወለጋ ዞን የጉሊሶ ወረዳ ጸጥታና አስተዳደር ጽህፈት ቤት ኃላፊ አቶ ተስፋ ሊኪሳ ናቸው። ግድያው ከመፈጸሙ በፊት ከንቲባው መኖሪያ ቤታቸው ውስጥ ቴሌቪዥን ያዩ እንደነበር ኃላፊው ተናግረዋል። ትናንት ምሽት አራት ሰዓት ገደማ ለጥበቃ የተሰማሩ ፖሊሶች ደውለውልድን ስንሄድ የከተማው ከንቲባ በግቢው ውስጥ ወድቆ ነበር ያገኘነው። ስንደርስ ሕይወቱ አልፏል። እርሱ ቁጭ ብሎ ቤት በዚያ ወቅት ቤቱ ሲንኳኳ፣ ድክ ድክ የሚለው ሕፃን ልጅ ቤቱን ለመክፈት ወደ በራፉ ሄደ። አባትየውም ልጁን ተከትሎ ይወጣል። በወቅቱ ሰዎች እየተሳደቡ ነበር ነው የተባለው። ምን ምን እንዳሉ ግን በወቅቱ ምንም የሚያወቅኩት ነገር የለም። የአካባቢውን ሰዎች ስንጠይቃቸው ደግሞ በዚህ ሮጠው ሄዱ ነው ያሉን። የሰዎቹን ዱካ እንጂ ምንም ያገኘነው ነገር የለም። ስለ ሰዎቹ ማንነትም ለጊዜው ምንም የታወቀ ነገር የለም። ግድያውን ለማጣራት የተዋቀረ ቡድን ስራ መጀመሩንም አቶ ተስፋ ሊክሳ ገልጸዋል። በሌላ በኩል ደግሞ በአካባቢው የሚንቀሳቀስ ሸማቂ ቡድን መኖሩን ያመለከቱት የወረዳው የጸጥታ ኃላፊ ተማሪዎች ለደህንነታቸው እየፈሩ ትምህርት ቤት ሄደው መመዝገብ አለመቻላቸውንም አመልክተዋል። በዚሁ ጉሊሶ ወረዳ ጨሌያ የካ በተባለው ቀበሌ ባለፈው ረቡዕ ጳጉሜ ስድስት ሁለት ሺ አስራ አንድ ዓመተ ምህረት ሌሊት ሁለት ሰዎች ከቤታቸው በመንግስት አጣቂዎች በሌሊት ተጠርተው ተገለዋል ተብሎ ከአካባቢው ነ ነዋሪዎች ለቀረበው አቤቱታም የተጠየቁት አቶ ተስፋ ተፈጸመ ስለተባለው ግድያ ሙሉ መረጃ እንደሌላቸው ተናግረዋል። ከትናንት በስቲያ ቅዳሜ ከምሽቱ ሁለት ሰዓት ገደማ በቄሌ ሞለጋ ጊዳሚ ተፈጸመ ያሉትን ግድያ የሟች ጎረቤት ነኝ፣ ለደህንነቴ ስለምሰጋገን ማንነቴን አትጥቀሱ ያሉ ግለሰብ እንዲያብራራሉ። ከምሽቱ ሁለት ሰዓት ገደማ ቦምብ ተወረውር አሉ። ስለ ወርዋሪው ምንም የማውቀው ጉዳይ የለም። በዚያን ጊዜም ሰዎች ከመንገድ ላይ ሸሹ። በዚህ ወቅት ነው ነጋሽ ፉፋ የተባለውን ሰው ከቤቱ ጠርተው ውጭ ላይ የገደሉት። ያዕቆብ ቶላ የሚባል ግለሰብም በዛው አካባቢ ነበር። እሱንም እዛው ጠርተው ነው ሁለቱን ነው አንድ ላይ የገደሏቸው። የልጆች አባት ነኝ፣ እባካችሁ ከልጆች የነጥላችሁ አትግደሉኝ እያላቸው ነው በጠመንጃ ሰደፍ መጥተው ያደሙት። ከዛ በኋላ ትንሽ ቆይቶ ሁለቱንም ሰዎች ገደሏቸው። ይህ ከመፈጸሙ በፊት ግን በአካባቢው ቦምብ መወርወሩ ትክክል ነው። ስለ ወርዋሪው ማንነት ግን ምንም የማውቀው ነገር የለኝም። ሌላው ስማቸው እንዳይጠቀስ ድምጻቸውም አየር ላይ እንዳይውል የገለጹ ግለሰብ በመንግስት ወታደሮች እና በሸማቂዎች መካከል የሚፈጠረው ግጭት ህብረተሰቡ በሰላም ወጥቶ እንዳይገባ እንቅፋት ሆኗል ብለዋል። ገለልተኛ አካልም ጣልቃ ገብቶ እንዲያወያይ መክረዋል። ይህንም በተመለከተ ምላሽ የሰጡት የወረዳው አስተዳዳሪ አቶ ደሳለኝ ቱጁባ ግድያውን የፈጸሙት የመከላከያ ሰራዊት አባላት ናቸው የተባለውን አስተባብለዋል። ባለፈው ቅዳሜ ከምሽቱ ሁለት ሰዓት እስከ ሶስት ሰዓት ከአርባ ገደማ አቶ ነጋሽ ፉፋ የተባሉ ግለሰብ ሱቅ አካባቢ የተፈጠሩ ነገር በአካባቢው ያሉት የአገር መከላከያ ሰራዊት አባላትና ልዩ ኃይል የሚባሉ ፖሊሶች አንድ ላይ ወጥተው የከተማውን ሰላም ይጠብቃሉ። በዚህ መካከል ከአቶ ነጋሽ ቤት አቅጣጫ ቦምብ ይወረወርባቸዋል። የተኩስ ልውውጥም ነበረ። አቶ ነጋሽን ጨምሮ ያዕቆብ ቶላ የሚባል ግለሰብ በዚሁ የተኩስ ልውውጥ መካከል ነው ሕይወታቸውን ያጡት። ማን እንደ ገደላቸው ለጊዜው አልተጣራም። የመከላከያ ሰራዊት አባላት ነው የገደሏቸው የተባለው ግን ውሸት ነው። ማን እንደ ገደላቸው በምርመራ የሚታወቅ ይሆናል። የመከላከያ ሰራዊቱ ግን ሰላም ይጠብቃል እንጂ ሰውን አይገድልም። የወረዳው ፖሊስ ስለ ጉዳዩ እየመረመረ መሆኑን አቶ ደሳሌን ገልጸው ታጥቆ በአካባቢው የሚንቀሳቀሰው የኦሮሞ ነጻነት ግንባር ሸማቂ ቡድን በህብረተሰቡ ደህንነት ላይ ስጋት እየፈጠረ ነው ብለዋል። ሸማቂዎች ናቸው ከተባሉት መሪዎች ምላሽ ለማግኘት በስልክ ያደረግኩት ጥረት አልተሳካም። ለአሜሪካ ድምፅ ናኮር መልካ ከአምቦ እና ኮር እንደ ዘገባው እናመሰግናለን። በጅማ ከተማ የኦርቶዶክስ እምነት አባላት ተገድለዋል የተባለው ሐሰት መሆኑን የከተማው አስተዳደርና በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የጅማ ሊቀ ጳጳስ አረጋገጡ። ሊቀጳጳሱ ሰው ባይገደልም ሰላማዊ ሰልፍ ለመውጣት ጠይቀን ተከለከልን ሲሉ ቅሬታቸውን ለአሜሪካ ድምፅ ተናግረዋል። የጅማ ከተማ አስተዳደር በበኩሉ ሰላማዊ ሰልፍ ፈቃድ ለመጠየቅ በቂ ምክንያት አላቀረቡም ብሏል። ሙክታር ጀማል ዝርዝር አለው። ሰሞኑን በመገናኛ ብዙሃን ጨምሮ የተለያዩ አካባቢዎች በስፋት ሲነሳ የነበረው አልፎም በትናንትናው የአማራ ክልል የተቃውሞ ሰልፍ ላይ የተነሳው ርዕስ ጅማ የሰማዕታት ከተማ በመግደል ጻዲቅ የለም የምንሞተው ሃይማኖታችንን ይይዘን ነው የሚል ጥቅስ ታይቷል። የዚህ ጥቅስ መነሻ ጅማ ላይ የእምነት አባት መገደልና የቤተ ክርስቲያን መቃጠል መሆኑንም ሐሳባቸውን የሰነዘሩ ሰዎች አሉ። ይህን ተከትሎ የጅማ ከተማ ከንቲባ አቶ መኪዩ መሐመድን በከተማዋ ምን እንደተፈጠረ የአሜሪካ ድምፅ ጠይቋቸዋል። ጅማ ላይ የሆነ ነገር የለም። ከዛሬ የሶስት ቀን በፊት መጠነኛ የሆነ እንቅስቃሴ ነበረ። እንግዲህ ሁላችንም እንደምናውቀው ሃይማኖትን ሽፋን በማድረግ ሰፋ ያለ የፖለቲካ እንቅስቃሴ ለማድረግ ሚሄዱ አካላት እንዳሉ ግልጽ ነው። ይሄንን መነሻ በማድረግ በጅማ ላይ መጠነኛ እንቅስቃሴ ለማድረግ ሙከራ ተደርገዋል። በተለይ የኦርቶዶክስ እምነት ተከታዮችን ሽፋን በማድረግ በጅማ አካባቢና በጅማ ላይ የሃይማኖት ጭቆና እንዳለ ሌሎች ችግሮች እንዳሉ በማንሳት እንቅስቃሴ ለማድረግ ሙከራ ተደርገዋል። ነገር ግን የተደረገው ሙከራ በሀገር ሽማግሌዎች፣ በወጣቶች እንዲሁም በጅማ ከተማ ፀጥታ አካላት ላተረበርብ ነገሩ እንዲከሽፍ ተደርገዋል። ነገር ግን ከከሸፈ በኋላ በተለያዩ ማህበራዊ ሚዲያዎች ላይ ሰው እንደሞተ ቤተክርስቲያን እንደተቃጠለ አድርጎ ሰፊ ስናፈስ የነበረ ወሬዎች አሉ። ነገር ግን በዚህ አጋጣሚ መግለጽ የሚፈልገው በዚህ እንቅስቃሴ ላይ ጅማ ላይ የሞተም አባት የለም፣ የተቃጠለ ቤተክርስቲያን የለም። ሁሉም ነገር በሰላም የተጠናቀቀ ነው ማለት ነው። የአቶ መልስ በመያዝ ወደ ጅማ ሀገረ ስብከት አባቶች መልስ ፍለጋ ቀጠልን። የጅማ ሊቀ ጳጳስ ብፁህ አቡነ እስጢፋኖስ የተገደለ ሰው የተቃጠለ ቤተ ክርስቲያንም ባይኖርን ቅሬታዎች ግን አሉን ይላሉ። አሁን በቅርቡ የተቃጠለ ቤተ ክርስቲያን የለ መነኩስ የተገደሉ የተባሉትንም ተገደሉም አሉ በአካል ማንም የሚባሉ ናቸው አባ ወልደ ሰንበት ሚባል እ አባ ወልደሰንበት ሚባሉ ናቸው። ግን የሉም ማለት አይደለም። በከተማው ምንድን ነው እስቲ እንደ ችግር፣ ህዝቡ እኮ እየጠየቀ ነው። ሰላማዊ ሰልፍ ይፈቀድልን እኮ ነው መነሻው። ሰላማዊ ሰልፉ ምንን ምክንያት ያደረገ ነው? ምን ለመጠየቅ ነው? ለምሳሌ ይኸው አሁን ለምሳሌ በአማራ ክልል ዛሬ ሙሉ አማራ ክልል ሰልፍ ተደርጓል፣ አደለ? ተመሳሳይ ነበረ። ገባኝ። ምን ለመጠየቅ ነው? ምን አነሰ፣ ምን ይደረግ የሚል ጥያቄ ነው። የሰላማዊ ሰልፉ አላማ ሰላማዊ ሰልፍ እኮ ተደጋግሞ እየተነገረ ነው። በሌላ አካባቢ ቤተክርስቲያን እኮ አንድ ነች። ያው ተመሳሳይ በየቦታው ቤተክርስቲያን ተቃጠሉ፣ ሰዎች ተገደሉ ቤተክርስቲያናችን ተደፈረች። ስለዚህ ጥበቃ ያድርግልን መንግስት የሚል ነው። እስቲ ለምሳሌ አባታችን እንደ መገናኛ ብዙሀንም እኛ ወደ መንግስት እንዲህ እንዲህ አይነት ጥያቄ እያለ ለምን ችላ ትላላችሁ ብለን ስንጨርስ እናስተላልፍላችኋለን እኮ እያልኩህ አሁን ሁኔታው በሽምግልና በተለያየ መልኩ ጉዳዩ እንዲረግብ እየያዝ ነው ስለሆነ ናሚያ ሁኔታው ስለያዘ ዘርም የሚመስል የሃይማኖት የሚመስል ጉዳይ በዚህ መልኩ ስለሚመስል ለረክ ጥረት እየተደረገ ነው የሙስሊም ወንድሞቻችን፣ ህብረተሰብ፣ ሽማግሎችን፣ አባገዳዎችም አጠቃላይ ጉዳዩ በሰላም ለማጠናቀቅ በሰላም እንዲሆን ለማድረግ ጥረት እየተደረገ ነው ያሉ የብፁዕ አቡነ እስጢፋኖስ የጅማ ሊቀ ጳጳስ ጥያቄዎችንና ቅሬታዎችን በመያዝ ወደ አቶ መኪዩ የጅማ ከተማ ከንቲባ ልመልሳችሁ። አቶ መኪዩ እንደሚያነሱት በጉዳዮች ላይ ተማምነው ተነጋግረው፣ ነገር ግን ይህ ነው የሚባል በአካባቢያችን የተፈጠረ ለቅሬታም የሚያደርስ ችግር የለም ሲሉ ነው ለአሜሪካ ድምፅ የተናገሩት። ይህ እንቅስቃሴ ለምንድነው ጅማ ላይ ያተኩረ የሚለው ነገር ላይ ለማንሳት ያክል፣ ሁላችንም እንደምናውቀው እንግዲህ ጅማ ላይ በርካታ ብሔር ብሔረሰቦች በፍቅር በሰላም የሚኖሩባት ከተማ ነች። እንዲሁም የተለያዩ ሃይማኖቶችም ተከባብረው የሚኖሩባት ከተማ ብትኖር ጅማ ነች። እነዚህ እሴቶቹ እነዚህ የጅማን ሰላምን ለማደፍረስ የተደረጉ እንቅስቃሴዎች ነበሩ። ይህንን መነሻ በማድረግ ነው እንግዲህ ጅማ ላይ አትኩሮ እነዚህ አይነት እንቅስቃሴዎች የተደረጉ ነገር ግን ጅማ እንደማይቻልና ሕዝቡም እንደማይፈቅድ ከሶስት ቀን ከአራት ቀን በፊት የተደረጉ እንቅስቃሴዎች ማሳያ ስለሆኑ በአጠቃላይ ጅማ በአሁን ጊዜ ላይ ሰላም የሆነች ከተማለችና ይህንን መነሻ ለማድረግ ነው እንግዲህ እንቅስቃሴው የነበረው። በአጠቃላይ ሰሞኑን በነበረው በተለይ የተቃውሞ ሰልፍ ለመውጣት ጥያቄ ማቅረባቸውንና መከልከላቸውንም ነው የሚገለጸው። ሰልፍ ለመውጣት የፈለጉበት ነጥብ እናንተን የጠየቁት ምን ምክንያት ነበር የቀረበው? ለምንስ ነው የተከለከሉት? ሰልፍ መውጣት ከፈለጉ መብታቸው አልነበረም ወይ? እንግዲህ በሕገ መንግስቱ ማንኛውም ሰው ሰልፍ የመውጣት ፍቃድ ያስፈልገዋል። ይህንን መነሻ በማድረግ ሰልፍ ጥያቄዎችን ለአንድ ቀን ውይይት አድርገናል ከነሱ ጋር አንደኛ የተነሱ ጥያቄዎች ምንድን ናቸው? በጅማ ከተማ ላይ መፈታት የሚችሉ ጥያቄዎች ናቸው ወይስ በሀገር አካባቢ ደረጃ መፈታት የሚችሉ እንዲሁም በጅማ ዞን አካባቢም ያሉትን ችግሮችን እንጠቅሳል እዛ ላይ የተቀመጡ ነገሮች፣ እነዚህ ደግሞ መነሻ አላቸው ወይስ ደሊብሬት የቀረቡ ጥያቄዎችን ከሚል አኳያ ጥያቄ አቅራቢ ኮሚቴዎቹ ጋር በስፋት ተወያይተናል። ከዛ መነሻ በማድረግ እንግዲህ የሃይማኖት እንቅስቃሴ በተለይ በኛ አካባቢ ላይ ጥንቃቄ የሚያስፈልግበት ሁኔታ ነው። ይህ ብቻ ሳይሆን ሌሎች ሃይማኖቶችም በተደጋጋሚ እንደዚህ አይነት ጥያቄዎች ቀርቦ ነበር ከዚህ ሶስት አመት ሁለት አመት በፊት። ስለዚህ የህዝቡን ሰላምና ደህንነትን መነሻ በማድረግ እነዚህ ሰልፎች እንደማይቻሉ በተለይ ደግሞ በክልላችንም ደረጃ በኦሮሚያ ፖሊስ ኮሚሽንም አካባቢ እንደዚህ ሃይማኖት ልክ እንቅስቃሴዎቹ መፈቀድ እንደሌለበት ኦፊሻሌ በሚዲያ መግለጫ ተሰጥተዋል። እና ያም መነሻ አድርገን በጅማ ከተማ ላይ እንደዚህ አይነት ሰልፎች እንደማይፈቀዱ በእሱም ደግሞ እኛ ያለውን ተቀብሎ እንግዲህ ሌሎች ጥያቄ አቅራቢዎችም እንዳሉ እና ከእነሱ ጋር መወያየት እንዳለባቸው እና ሰልፉም እንደማያስፈልግ እና በዚህ ላይ ሁኔታ ላይ ተስማምተን ነው የተለያየ ነው ማለት ነው። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ሙክታር ለዘገባው እናመሰግናለን። አድማጮች ተከታዩ ወዲህ ወደ ዋሽንግተን የሚመልሰን ይሆናል። ፕሬዚዳንት ዶናልድ ትራምፕ አስተዳደራቸው የዩናይት ስቴትስ በአፍሪቃ ላይ ያላትን የምጣኔ ሀብት ተሳትፎ በማሳደግ በአህጉሪቱ እያደገ ከመጣው የቻይና ተጽዕኖ በተሻለ ለመፎካከር የታለመ አዲስ ፖሊሲ በቅርቡ ይፋ አድርጋለች። ይሁን እንጂ አንዳንድ የውጭ ፖሊሲ አዋቂዎች እንደሚሉት ፕሬዚዳንት ዶናልድ ትራምፕ ከሁለት ዓመት መንፈቅ በላይ ባስቆጠረው አስተዳደራቸው አፍሪካን ቅድሚያ ትኩረታቸው ያደረጉ አይመስልም። የአሜሪካ ድምጽ ጀስመን ኦኒ ያጠናቀረውን የዚህን ዘገባ ዝርዝር ቆንጅታየ ይዛቀርባለች። ከፍተኛ ዲፕሎማቷ እንደተናገሩት ዩናይትድ ስቴትስ የአፍሪካ አጋር ነች። አሜሪካ ለአፍሪካ የማታወላውል አጋሯ ነች። በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትሩ ቲቦር ናጅ ናቸው። አንዳንድ የውጭ ፖሊሲ ኤክስፐርቶች ግን በዚያ ቁርጠኝነት ላይ ጥያቄ ያነሳሉ። ጀድ ደቨርሞንት ቢሮው ዋሽንግተን ዲሲ የሆነው የስትራቴጂያዊ ጥናቶች ማዕከል ሲኤስአይኤስ ባልደረባ ናቸው። እንዲህ ይላሉ። Africa tends to be at the bottom of the to-do list for most administrations, but this president doesn't have the kind of personal. President. <laughs> የፕሬዝደንት ዶናልድ ትራምፕ አስተዳደር ቻይና በአፍሪካ ያላትን ተጽዕኖ ለመገዳደር ያሰናዳውን ፖሊሲ ባለፈው ታኅሣሥ ወር ይፋ አድርጓል። የዩናይትድ ስቴትስ የሰላም ተቋም ከፍተኛ አማካሪ ጆኒ ካርሰን እንዲህ ሲሉ አስተያየታቸውን ይሰጣሉ። ፖሊሲዎቻችን ሌሎች አፍሪካ ውስጥ በሚያደርጉ ዙሪያ ያተኮሩ ሊሆኑ አይገባም። ማትኮር ያለባቸው አጋርነታችንን ማጠናከር ላይ መሆን አለበት። በአሁኑ ጊዜ ፖሊሲው ሲነሳ በብዛት ቻይና አትጠቀስበትም። አስተዳደሩም ትኩረቱን የግሉ ዘርፍ ላይ አድርጓል። እንደገና የአፍሪካ ጉዳዮች ረዳት የውጭ ጉዳይ ሚኒስትር ቲቦር ናዥ የአፍሪካ ሕዝብ ቁጥር እንደ አውሮፓውያን አቆጣጠር በሁለት ሺህ ሃምሳ በእጥፍ ይጨምራል። በብዙ ሚሊዮኖች የተቆጠሩ ወጣት አፍሪካውያን ይኖራሉ። ሁሉም ስራ ይፈልጋሉ። ወጣቶቹ ስራ ካላገኙ የአህጉሪቱ ጸጥታ ይናጋል። ያ ደግሞ ለኃይል ተጠቃሚ ጽንፈኞች ያጋልጣታል። ብዙ ሚሊዮን አፍሪካውያን ወደ አውሮፓ ለመሰደድ ይሞክራሉ። ባለፈው ሰኔ ወር የትራምፕ አስተዳደር በእግ ኛ አጽሮቱ ዲኤፍሲ የዩናይትድ ስቴትስ የልማት ፋይናንስ ኮርፖሬሽን የተባለ አቋቁሟል። ያም በባለዝቅተኛና መካከለኛ ገቢ ሀገሮች ለዩናይትድ ስቴትስ መዋለነዋ የሚመደብ ገንዘብን ለማሳደግ የታለመ ነው። ፕሮስፐር አፍሪካ ደግሞ የዩናይትድ ስቴትስ ኩባንያዎች አፍሪካ ውስጥ የንግድ እንቅስቃሴ ውስጥ እንዳይሰማሩ የሚያሰናክሉ እንቅፋቶችን ለማስወገድ የተወጠነ አካል ነው። አንዳንድ ተንታኞች ግን ያም ቢሆን በቂ እንዳልሆነ ነው የሚከራከሩት። የዩናይትድ ስቴትስ የሰላም ተቋም ከፍተኛ አማካሪው ጆኒ ካርሰን ዛሬ አፍሪካ ለተደቀኑባት ከጸጥታና ከፖለቲካ ያለመረጋጋት ጋር ግንኙነት ያላቸው አንዳንድ ከባድ ችግሮች መፍትሄ በመሻት ረገድ አስተዳደሩ ምላሽ መስጠት ላይ ዝግ ብሎ ቆይቷል። የዩናይትድ ስቴትስ ቀዳማዊት እመቤት መላኒያ ትራምፕ እና የፕሬዝደንቱ ልጅ ኢቫንካ ትራምፕ በተለያየ ጊዜ በአፍሪካ ጉብኝት አድርገዋል። ፕሬዝደንቱ እስካሁን አህጉሪቱን አልጎበኙም። አድማጮች የምትከታተሉት በ22፣ በ25 ና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላልፈውን ስርጭታችንን ነው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ 3 ሰዓት ከ34 መሆኑን ያመለክታል። አስተናጋጆቻችሁ አሉላ ከበደና አዳነች ፍስሀየንን። አሁን ሁለተኛው የስርጭታችን ክፍል ይጀመራል። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ የፓርቲውን ፕሮግራም ለማስተዋወቅ በመቀሌ ከተማ በትላንትና ዕለት ህዝባዊ ውይይት አካሂደዋል። በመድረኩ ተሳታፊዎች በርከት ያሉ ጥያቄዎች ቀርበው ምላሽም ተሰጥቶባቸዋል ይለናል ስብሰባውን የተከታተለው የመቀሌው ዘጋቢያችን ሙልጌታ አጽብሃ እነሆ ዝርዝሩ ነው። ከተመሰረተ ሶስት ወራት የሆነውን የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ በትግራይ ክልል ለመጀመሪያ ጊዜ በመቀለ ከተማ በትናንትናው ዕለት ውይይት አካሂዷል። መድረኩ የከፈቱት የኢዜማ ምክትል መሪ አቶ አንዱ አለም አራጌ ፓርቲው በመቀለ ከተማ መድረኩን እንዲያዘጋጅና ውጤታማ እንዲሆን የክልሉ መንግስትና የመቀለ ከተማ ነዋሪዎች ላደረጉት ድጋፍ አመስግነዋል። ስብሰባው በሰላማዊ መንገድ እንዲያልቅ የጸጥታ አካላትና አመራሮች ላደረጉት አስተዋጽኦ አመስግነዋል። ከዚህ በፊት በመቀለ ከተማ መድረክ ለማዘጋጀት ፓርቲያቸው ቅዶ በክልሉ አመራሮች ትንሽ ከተመላለሱ በኋላ ተፈቅዶላቸው ነገር ግን በሰኔ አስራ አምስቱ የጀኔራሎችና አመራሮች ግድያ ምክንያት ሊሰረዝ ችሏል ብለዋል። አቶ አንዱ አለም በንግግራቸው ወደ ትግራይ ሄደህ ህዝባዊ ስብሰባ ማካሄድ ወደ ሰሜን ኮሪያ ሄደህ ሰላማዊ ሰልፍ እንደ መጥራት ነው እየተቆጠረ ያለው በማለት ተናግሯል። ነገር ግን ትግራይ ለእኔ ሀገሬ ነው። የህዝቡ ጨዋነት አሁንም ተጠብቆ ነው ያገኘሁት ብለዋል። የትግራይ ህዝብ የተለያዩ ሀሳቦች ያልቀረበለት ህዝብ ነው ብለው እንደሚያምኑም ተናግሯል። በጨዋነት በፍቅር ነው የተቀበለ። አንዳችን ግልምጫ አልደረሰብንም። መስተዳድሩም ቢሆን ከመጣም በኋላ የፖሊስ የጸጥታ አባላትም ጥሩ አቀባበልና ያደረጉልን፣ ሚዲያም እናንተን ጨምሮ ጥሩ አቀባበልና ያደረጋችሁልን፣ ይሄ እውነት ስለሆነ መመስከር ግዴታችን ነው። ኢትዮጵያ ውስጥ የተለየ ሀሳብ ያልሰማ ህዝብ ካለ የትግራይ ህዝብ ነው እያስባል። ስለዚህ በጣም እርግጠኛ ሆነው አሁንም ከፍርሃት ቆፈነ ሲወጣ የትግራይ ህዝብ ብዙ ሀሳቦችን ያወጣል። ብዙ የማዳመጥ ፍላጎቱን እናያለን። ስለ ኢትዮጵያዊነቱም፣ ስለ ወገኑም፣ ስለ ታሪኩም ብዙ የሚናገረው ነገር አለና የትግራይ ህዝብ ጋር ገና ብዙ የሚሰማ ነገር አለ። ምክንያቱም የመደመጥ እድል ያላገኝ ህዝብ ነው። ብዙ ተቃዋሚ እንደፈለገ ተከራክሮ ተወያይቶ የሚያውቅበት አካባቢም አይደለም። ሌላው ሀገራችንም እንደዚህ ቢሆንም፣ በተለይ ትግራይ ላይ ይሄ ነገር የከፋ ነው ብለን እናምናለን። ስለዚህ ብዙ ስራ የሚጠብቀን ትግራይ ላይ ነው ብለን እናስባለን። በመድረኩ የቀረቡ አስተያየቶች ትችትና ዘለፋ የበዛባቸው ነበር። ይህም የመጀመሪያ መድረክ እንደመሆኑ የሚጠበቅ ነበር ብለዋል አቶ አንዱ አለም። በትግራይ በሰባት ወረዳዎች አባላት እንዳደራጁ ገልጸው ይህ በቀጣይ በተጠናከረ እንቀጥልበታለን ብለዋል። የፓር ፓርቲው ፕሮግራም ያስተዋወቁት አቶ ሀብታሙ ኪታባ በበኩላቸው ኢዜማ በፌዴራላዊ ያልተማከለ የአስተዳደር ስርዓት በመከተል ያምናል ብለዋል። አሁን ያለው ህገ መንግስት የግለሰብ መብት ትኩረት ባደረገ መልኩ እንዲሻሻል ፓርቲያቸው እንደሚፈልግ ገልጸው በኢኮኖሚ ጉዳይ ደግሞ ነጻ ገበያ እንዲኖር ኢዜማ ይታገላል ብለዋል። ህገ መንግስቱ መሻሻያ መደረግ አለበት ብሎ ኢዜማ ያምናል። ምክንያቱም ህገ መንግስቱ የግለሰብ መብት ላይ የሚለው ነገር ብዙ ስለሌለ የፖለቲካ ስልጣን ምንጭ ከህዝብ ይሁንታ የሚገኝ መሆኑን በማመን በነጻ ፍትሃዊ ምርጫ ህዝብ የፈለገውን የመምረጥ መብት እንስጠው። እሱ ከሆነ በኋላ የሚሆነው ነው ለሀገር የሚበጀው ብለን ነው የምናስበው። የውይይቱ ተሳታፊዎች ጥያቄዎች ያነሱ ሲሆን በኢዜማ አመራሮች መልስና አስተያየት ሰጥቷቸዋል። በመድረኩ ተደጋጋሚ ሲነሳ የነበረው ጉዳይ ደግሞ በኢዜማ አመራር ላይ ያሉ ግለሰቦች የኢሳያት ቴሌቪዥን በመጠቀም ጭምር የትግራይ ህዝብ በድሏል የበደሉትም የትግራይ ህዝብ ይቅርታ ይቅርታ ሳይጠየቁ ለምን ወደ መቀለ መጣችሁ የሚል ነበር። ኢዘማ ተብሎ በተቋቋሙ ፓርክ ላይ ያሉት አመራሮች በፕሪንሲፕል ደረጃ ራሳቸው ያቋቋሙት እና በቅርብ ጊዜ ሀገር ሄዶ የሚመሩት የተለያዩ መድረኮች ላይ ኢሳት ራሳቸው እንዳቋቋሙት እንደመሩ ሲናገርበት ነበርና አሁን እነዚህ ሰዎች ኢሳት ዘጠና አምስት ለአምስት ሚሊዮን የተናገረውን ነገር ይቅርታ ሳይጠይቁ እነሱን የሚምርት ፓርት ትግራዊ መጥቶ ለምርጫ ፕሮግራምና ራሱን ሲያስተዋውቅ በምን ፕሪንሲፕል የትግራይ ሕዝብ ይቀብና ብላቸው ያስባችሁ ነው ወይስ ንቀት አያሳየም? አቶ አንዱ አለም በዚህ ጉዳይ ምላሽ ሲሰጡ በሕዝብ ላይ ወንጀል የሚሰራ ማናቸውም የመገናኛ ብዙኃንና ግለሰብ በህግና በስርዓት መጠየቅ አለበት ብለዋል። ስለ ኢሳት ተደጋግሞ ተነሷል። የሚገርመው እኔም በቅርብ ጊዜ ነው የሰማሁት። ዘጠና አምስት ለአምስት ሆናለን ብሎ እንደዚህ ታሽ ንግግር በኢሳት መነገሩን አልሰማሙ ነበር። የሚገርማቸው በድጋሚ አሁንም እስር ቤት በነበርኩበት ጊዜ ነው። ግን እርግጠኛ ሁ እንዳልኳቸው ማንም ሚናገረው ማንም ይሄ የወደቀ አስተሳሰብ ነው፣ ትክክል አይደለም። ህዝብን የሚለያይ አስተሳሰብ፣ ዘርን በዘር ላይ የሚያነስ አስተሳሰብ ትክክል አይደለም ተገቢ አይደለም። አሁንም ቢሆን ሀገራችን ወደ ቋፍ እየከተቷት ያሉት ብዙ ሚዲያዎች አሉ፣ ከፌስቡክ ጀምሮ ይህንን ማንም የናገረው ማንም ሀይ ሊባል የሚገባው በህግም በስርዓትም ሊጠየቅ የሚገባው ነገር ነው። ፍጹም የምናወግዘው ነገር ነው። ኢዜማ በ2012 ምርጫ ላይ ያለው አቋምም ከተሳታፊዎች ጥያቄ ቀርቧል። የ2012 የምርጫ ጉዳይም በእናንተ በኢዜማ ፓርቲ እንዲራዘም እንደምታቀነቅኑ ብዙ መረጃዎች አሉኝ። ምርጫ የማራ ጉዳይ ላይ የእናንተ ግልጽ የሆነ አቋም ምንድን ነው? የኢትዮጵያ ሕዝብ በመረጠው መተዳደር አለበት ብለን እናምናለን ብለው ምላሽ የሰጡ የፓርቲው ሊቀመንበር አቶ የሸዋስ ምርጫ ለማካሄድ የተቋሞች ዝግጅት ያስፈልጋል ብለዋል። ምርጫ መደረግ አለበት፣ ግን የእውነተኛ ምርጫ መሆን አለበት የሚል እምነት አለ። ስለዚህ ቀጣዩ ምርጫ ከባለፉት ምርጫዎች የተሻለ መሆን አለበት፣ የተለየ መሆን አለበት፣ በእውነት ሁሉም አምኖበት የሚቀበለው አማራጭ ያለበት በትክክል ምርጫ እንዲሆን እንፈልጋለን። ይሄን ለማድረግ እንግዲህ በዛፊት መሰራት ያለባቸው ሚዲያ በስነ ስርዓት መሰራት አለበት። የፍርድ ቤት ተቋሙ ምርጫ ቦርዱ የፍትህ ተቋሙ ብለን የዘረዘርናቸው በፓርቲዎች በጋራ ምክር ቤትም ከዛም ውጭ ባሉ ውይይቶች የተወያየንባቸው አሉ። እነዛ ያልቃሉ ወይ? በዚህ ጊዜ የኢትዮጵያ ሕዝብ እንደ ሕዝብ ግን ዝግጁ ነው ወይ ለዛ የሚል ጥያቄ አለ እና ለዚህ ቀን ይራዘም ይቁም ምን አላል፣ እንነጋገርበት። የተለየ የሚያደርገውን የተሻለ የሚያደርገውን ቁጭ ብለን እንነጋገርበት። ሌላ በመድረኩ በተደጋጋሚ ከቀረቡ ጥያቄዎች መካከል ኢዜማ የዶክተር አብይ አህመድ ነው ይባላል የሚል ነው። አብይ አህመድ እናንተ አማካሪ ትልቁ አማካሪ እሱ ነውና ይህ ድርጅት እንዳቋቋመው ብዙ ነገር ያው የሶሻል ሚዲያ በተለያየ ነገሮች እንረዳለን። አቶ አንዱ አለም ምላሽ ሲሰጡ ይህ ፓርቲ የማቋቋም ሀሳብ ያመጣ ነው ዶክተር አብይ ወደ ስልጣን ሳያመጡ እስር ቤት ሁነን ነው ብለዋል። ኢዜማን ሀሳቡ የመጣው እስር ቤት እያለ ነው። እስር ቤት ከተፈታን በኋላ አስራ ሁለት ቀን ፔፕሲ ጎተራ አስራ ሁለት ቀን ታስረን ነበር። አስራ አንድ እስረኞች ለአስራ ሁለት ቀን ስንመካከር ምን ቢደረግ ጥሩ ነው የሚል ሀሳብ አመጣ። ከዛ ተመካክረን ይዘን የመጣ ነውን ሀሳብ ከአስራ ሁለት ቀን በኋላ ስንፈታ የዛን ጊዜ ግንቦት ሰባትም ወደ ሀገር ውስጥ የመግባትም ሀሳብ ገና አልነበረውም። ዶክተር አብይም ወደ ስልጣን አልመጣም። እንደወጣን ከነአቶ የሸዋስ ጋር መነጋገር ጀመርን። ከዛ በኋላ እያሰፋ እየሰፋ ከነአቶ የሸዋስ ጋር ብዙ ከሰራን በኋላ ግንቦት ሰባት ደግሞ ወደ ሀገር ውስጥ ሲመጣ ይህን ነገር አመጣ ነው። አቶ አንዱ አለም ከመድረኩ ለተነሱ አስተያየቶች ሲናገሩ ልክ ልካችን በግልጽ ነግራችሁናል፣ ይህም የሚገባ ነው ብለዋል። ሀገር መገንባት የሚቻለው በውይይትና በሰከነ መንገድ ክርክር በማድረግ በመሆኑ በሰለጠነ መንገድ መጓዝ ይጠ ጠበቅብናል ብለዋል። ለአሜሪካ ድምፅ ሙልጌታ ጽበሃ መቀለም አሁን ደግሞ ሳምንታዊው የስፖርት ቅንብር ይቀርባል። የፕሮግራሙ አዘጋጅና አቅራቢ ግርማቸው ከበደ የሳምንቱን አበይት የስፖርት ዜናዎች ይዞ ቀርቧል። ሰላም፣ እንደምናመሻቸው የስፖርት ወዳጆች በዛሬው የስፖርት ዝግጅት ታላቁ ሩጫ በኢትዮጵያ ዓለም አቀፍ ሽልማት ማሸነፉ፣ የግማሽ ማራቶን ሬከርድ መሰበሩና የአውሮፓ ቻምፒየንስ ሊግ የነገና ሮቡ ጨዋታዎች ትኩረት የምናደርግባቸው ዘገባዎች ናቸው። ግርማቸው ከበደ ነኝ፣ አብራችሁን ቆዩ። የኢትዮጵያ እግር ኳስ ፌዴሬሽን የእግር ኳስ ክለቦች ስያሜን የሚቀይር መመሪያ እያወጣ እንደሆነ አስታውቋል። ፌዴሬሽኑ የሊግ ኩባንያ ምስረታን አስመልክቶ ዛሬ መግለጫ ሰጥቷል። የ2012 ዓ ም የወንዶች እግር ኳስ ፕሪምየር ሊግ በ24 ክለቦች በሁለት ምድብ ተከፍሎ እንደሚካሄድ ባለፈው ሳምንት ያስታወቀው ፌዴሬሽኑ በዛሬው መግለጫው ደግሞ በዝርዝር ጉዳዮች ላይ ማብራሪያ ሰጥቷል። በዚህ መሰረት 24 ክለቦችና ፌዴሬሽኑ ባለድርሻ የሚሆኑበት የሊግ ኩባንያ ይመሰረታል ተብሏል። የሊግ ኩባንያው የፕሪሚየር ሊጉ አስተዳዳሪ ይሆናል። ከዚህ በተጨማሪ ባለፈው የውድድር ዘመን የተስተዋሉ የስፖርታዊ ጨዋነት ችግሮችን ለመቅረፍ ስማቸውን እንዲለውጡ በፌዴሬሽኑ መመሪያ የወጣባቸውን ክለቦች ዝርዝርም ምክትል ፕሬዚዳንቱ ኮሎኔል አወል አብዱራሂም ግልጽ አድርገዋል። መቀሌ ከተማ የእግር ኳስ ክለብ፣ ሲዳማ ቡና የእግር ኳስ ክለብ። ሲዳማ እንግዲህ ቡናውን ነው የሚያስተዋውቀው እንጂ ብሔሩ አይደለም በሚል ስለተከላከሉ ተከላከሉን በዚህ ነው ጎንደር ከተማ የእግር ኳስ ክለብ፣ ቅዱስ ጊዮርጊስ የእግር ኳስ ክለብ፣ ጅማ ከተማ የእግር ኳስ ክለብ፣ ሐዋሳ ከተማ ፋሲል ከተማ ላለ ወንዝ ከተማ ነው ያለው። በዚህ መልኩ ነው ፌዴሬሽኑ እየተዘጋጀ ያለው። ታላቁ ሩጫ በኢትዮጵያ በጎዳና ላይ ሩጫ ዝግጅት ዘርፍ አሸንፏል። የውድድሮች መምረጫና ከአንድ ሚሊዮን በላይ ተከታታዮች ባሉት በሌትስ ዱዚስ ድረገጽ የሚታገዘውና በውቁ የሩጫ መጽሔት ራነርስ ወርልድ የሚቀርበው የቻሌንጅ አዋርድ ባለፉት ሶስት ሳምንታት በድረገጽ ሲያካሄድ በቆየው ውድድር አንዱ ተፎካካሪ ሆኖ የቀረበው ታላቁ ሩጫ በኢትዮጵያ በተወዳደረበት ምርጥ ዓለም አቀፍ የጎዳና ላይ ሩጫ ዘርፍ በአጠቃላይ ከተሰጠው ከ86ሺ በላይ ድምጽ 56 በመቶውን በማግኘት አሸንፏል። ዘንድሮ ለ19ኛ ጊዜ የሚደረገው የታላቁ ሩጫ በኢትዮጵያ ዓለም አቀፍ የጎዳና ላይ የ10 ኪሎ ሜትር የሩጫ ውድድር በመጪው ህዳር 45000 ገደማ ተሳታፊዎችን የሚያስተናግድ ሲሆን ዓለም አቀፋዊ እንግዶች እንደሚኖሩትም ኩባንያው ውድድሩን ማሸነፉን አስመልክቶ በጽሁፍ ባወጣው መግለጫ አስታውቋል። የሽልማት ስነ ስርዓቱ ጥቅምት 7 ቀን 2012 ዓ ም በእንግሊዝ ለንደን የሚከናወን ሲሆን የማራቶን ሬከርድ ባለቤቷ ፓውላ ራድክሊፍ እና የቀድሞው የእንግሊዝ እግር ኳስ ኮከብ ሬው ፈርዲናንድ በዝግጅቱ ላይ ከሚገኙ እንግዶች መካከል ናቸው። ታላቁ ሩጫ በኢትዮጵያ ሽልማቱን አስመልክቶ በጽሁፍ በላከው መግለጫ በሂደት ታላቁ ሩጫ በኢትዮጵያ ውድድሮቹን ተጠቅመው በሀገሪቱ የስፖርት ቱሪዝም ለማስፋፋት የሚያደርገውን ጥረት በሚገባ እንደሚያግዝ እንደሚያምን ገልጿል። የዓለም ግማሽ ማራቶን ሻምፒዮኑ ጆፈሪ ካሞሮር ሪከርድ ሰብሯል። ሶስት ጊዜ የዓለም የግማሽ ማራቶን ሻምፒዮን የሆነው ካሞሮር በዴንማርክ ኮፐንሃገን በተደረገ የግማሽ ፍጻሜ ውድድር የርቀቱን ሬከርድ በ17 ሰከንዶች አሻሽሏል። የ21 ኪሎ ሜትር ሬከርዱን አብርሃም ኪምቱም በ58 ደቂቃ 18 ሰከንድ ይዞት የቆየ ሲሆን ካሞሮር በ58 ደቂቃ 01 ሰከንድ ጨርሶታል። ካሞሮር የመጀመሪያውን የዓለም ግማሽ ማራቶን ድሉን ያሳካው በኮፐንሃገን እንደነበር ይታወሳል። በሴቶቹ ደግሞ ኢትዮጵያዊቷ ብርሃኔ ዲባባ አሸንፋለች። ብርሃኔ ከተከ የተከታዩ አትሌት 25 ሰከንዶች ቀድማ የገባች ሲሆን በርቀቱ የራሷን ምርጥ ሰዓት ከ2 ደቂቃ በላይ ያሻሽላለች። ብርሃኔ ውድድሩን ያሸነፈችው በአንድ ሰዓት ከ5 ደቂቃ በ57 ሰከንድ ነው። የ2019/20 የአውሮፓ ቻምፒየንስ ሊግ ነገ ይጀመራል። ነገ ማክሰኞ መስከረም 6 2012 ዓ ም የሚጫወቱት ከምድብ አምስት እስከ ስምንት ያሉት ቡድኖች ናቸው። በምድብ አምስት ባለፈው የውድድር ዘመን በቻምፒየንስ ሊጉ በተመሳሳይ ምድብ የነበሩት ናፖሊ ና ቻምፒየኑ ሊቨርፑል ይጋጠማሉ። በምድብ ስድስት ያለፈው የውድድር ዘመን ግማሽ ፍጻሜ ተፋላሚ ባርሰሎና ወደ ጀርመን አምርቶ ቦሩሲያ ዶርትመንድን ይገጥማል። ቼልሲ ከቫሌንሲያ ና ያለፈው የውድድር ዘመን ግማሽ ፍጻሜ ተጋጣሚው አያክስ አምስተርዳም ከፈረንሳዩ ሊል በምድብ ስምንት ይጫወታሉ። ረቡ ከሚደረጉት ጨዋታዎች መካከል ደግሞ በምድብ አንድ የቻምፒየንስ ሊጉ ንጉስ ሪያል ማድሪድ ከፓሪስ ሰንጀርመ በምድብ አራት ደግሞ አትሌቲኮ ማድሪድ ከዩቬንቱስ የሚያደርጉት ፍልሚያ ይጠበቃል። ዳቪድ ደሄያና ማንቸስተር ዩናይትድ የውል ማራዘሚያ ስምምነት አድርገዋል። በእንግሊዙ ክለብ ላለፉት ስምንት ዓመታት የቆየው ግብ ጠባቂው ለተጨማሪ አራት ዓመታት በዩናይትድ ለመቆየት ተስማምቷል። ላለፉት 18 ወራት በክለቡ ለመቆየት ሲያመነታ የነበረው ደሄያ ወደ ሪያል ማድሪድ ሊያመራ ይችላል ሲባል ነበር። ሆኖም ዛሬ የክለቡ ከፍተኛ ተከፋይ የሚያደርገውን ውል ፈርሟል። ስፔናዊ ግብ ጠባቂ ከደሞዝ ግብር በኋላ በሳምንት 250 ሺ ፓውንድ የተጣራ ክፍያ ያገኛል። ይህም የክለቡ ከፍተኛ ተከፋይ ከነበረው ፖል ፖግባ የበለጠ ክፍያ ነው። ከዩናይትድ ጋር የፕሪምየር ሊግ፣ የአውሮፓ ሊግና የጥሎ ማለፍ ዋንጫዎችን ያሳካው ደሄያ ለክለቡ 367 ጨዋታዎችን አድርጓል። ለዛሬ የነበሩን የስፖርት ዘገባዎች እነዚህ ናቸው። ግርማቸው ከበደነኝ ለሁላችሁም መልካም ምሽት ይሆንላችሁ። ግርማቸው ከበደን ለግሩም የስፖርት ቅንብሩ እናመሰግናለን። አድማጮች የመጨረሻው የምሽቱ ቅንብር ሳምንታዊው አፍሪቃ ነክ ርዕሶች ነው። አገር አቀፍ መድረክ ህገ መንግስቱንና ህብረ ብሔራዊ ፌዴራላዊ ስርዓትን ለማዳን በሚል በቅርቡ በመቀሌ ከተማ ለሁለት ቀናት ያህል ሰፊ ስብሰባ ተደርጎ ስለተካሄደው ውይይት ሁለት ተከታታይ ትንታኔዎችን ማሰማታችንን በማስታወስ ይንደረደራል። አፍሪካነክርሶች በምሽቱ ቅርብሩ ተንታኞቹ የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ፣ የኢትዮጵያ ዲሞክራሲያዊ ፓርቲ የምክር ቤት አባል አቶ ልደቱ አያሌው ና በአዲስ አበባ ዩኒቨርሲቲ የሕግ መምህሩ ዶክተር መሐሪ ረዳይ ናቸው። ዶክተር መሐሪ ና አቶ ሙላቱ በስብሰባው ተገኝተዋል። አቶ ልደቱ ግን በስብሰባው ባይገኙም እንደ ተከታተሉት ገልጠውልናል። አዳነች ፍሳሐዬ ናት። የፕሮግራሙ አዘጋጅና አቅራቢ የሶስቱን እንግዶች ያወያየችው ልደቱ በሁለተኛው ክፍል አቶ ልደቱ በሁለተኛው ክፍል ውይይታቸው መቀሌ ላይ የተካሄደው ስብሰባ አላማ የ27 ዓመቱን ስርዓት ለማስቀጠል የታለመ ጎራ ፈጠር ነው ብለው ነበር። በዛሬው የመጨረሻው ውይይት ታዲያ አቶ ሙላቱ አቶ ልደቱ ለሰጡት አስተያየት በሚሰጡት ምላሽ ይጀምራሉ። አላስፈላጊ ነገሮች ውስጥ መግባቱ ጠቃሚ አይመስለኝም። ጎራ መለየቱ በአንድ ቀን ስብሰባ ጎራ ለይቶ ህዝብን አጣሎ አንጃ ፈጥሮ ምርጫ ውስጥ ገብቶ የበላይነትን ለማግኘት የሚደረጉ ነገሮች ህዝብን ከመላክ ህዝብ አውቀ ምርትም በትክክልም አይለይም አይነት ነገር ሊያስመስል ይችላል። የተወሰኑ ሰዎች ዛሬ አንድ ላይ ተቧድነው ለህዝብ ጠቃሚ ያልሆነውን ሀሳብ ተስማምቶ ቢያቀርቡ ህዝብ ይመርጣቸዋል ማለት አይደለም። ምርጫ ራሱን የቻለ ሌላ ሂደት ነው። ሀገራችን አሁን ያለችው እርግጥ እንደተባለው አለመረጋጋቱ አለ። አለመረጋጋቱ የተፈጠረው ኢህአዲግ ውስጥ በተደረጉት እነዚህ አለመረጋጋቶች በተፈጠሩት የአመራር የመልካም አስተዳደር ጉድለት በጠቅላላ የዲሞክራሲ ይቶት ነው እና ይሄ በመሆኑ ልዩነቶች ነበሩ። በማዕከላዊ መንግስት አልተዘጋጀም ለተባለው ማዕከላዊ መንግስት እንግዲህ ኢህአዴግም የዛው አካል ነው። ማዕከላዊ መንግስት ውስጥ ደግሞ ኢህአዴግም ራሱ አባል አሉት። ሚኒስቴሮች ምክር ቤት ውስጥ ኢህአዴጎች አሉ፣ የህወሓት አባላት አሉ። በአጠቃላይ አንዱ ክንፍ የኢህአዴግ አባል ነው። በውይይት ላይ ማንም አካል ሊጠራ ይችላል። እንወያይ፣ እንዲህ እናድርግ ብሎ ሀሳብ በሚያመጣበት ጊዜ እንዲሁ መፈረጁ እኔ ትክክል አይመስለኝም። ያልተወያዩት ሰዎች ተገቢ አይደለምና ይገኙ ብሎ ነው ጉባኤው የዛን ለት የወሰነው። በሌላም ደግሞ አሁን ዶክተር ማሪ እንደገለጠው በአንጃነት ወይም ደግሞ ይህንን ሁናቴ በማይቀበሉ አካባቢም እንዲቀበሉ ለወደፊት በሂደት አብረን የምንወያይበት ነገር መድረክ ለመፍጠር ነው እንጂ ለምርጫ ለወደፊት ስልጣን ለመያዝ የሚደረግ አይነት አይደለም። የሀገር ሽማግሌን ጠርተ፣ ምሁራንን ጠርተ፣ ሌሎች ፖለቲካ ድርጅቶችን ጠርተ የምታደርገው ውይይት ለምርጫ አበቃ። ስለዚህ ለእንደዚህ አይነቱ ስብስብ አሁን አቶ ልደቱ ያስቀመጡት ሀሳብ ትክክል አይመስለኝም። እሺ፣ ዶክተር መሐሪ። አቶ ልደቱ ያው በፖለቲካው ረጅም ጊዜ ስለቆዩበት ከትናንሽ ነገሮች ተነስተው ትልቅ መደምደሚያ ላይ የመድረስ አቅምና ችሎታ አዳብረው ሊሆን ይችላል። እና በግምታቸው ላይ ብዙም የሚሰጠው አስተያየት የለም፣ መብታቸው ነው። የስብሰባው መንፈስ ግን አንደኛ ኢህአዴግ ጋር መስራት ስላልቻለ ህወሓት ሌላ ጎራ እየሰበሰበ ነው የሚለው ነገር፣ እኛ ስብሰባ ላይ የተነገረን ነገር የኢህአዴግ አባል ድርጅቶችም እንደተጠሩ ነው እና አንዳንዶቹ ትኬትን ቆርጠው በሌላ አጣዳፊ ምክንያት እንደቀሩ፣ አንዳንዶቹም ከፍተኛ አመራሮቻቸው ሳይሆን ዝቅ ያሉ አመራሮች እንደተሳተፉ ነው የተገለጸልን ና ኢህአዴግን አግልሎ ሌላ ጎራ የመፍጠር ሴራ የሚለው አልመሰለኝም። እኔ ሁለተኛ ቢሆን ስላለው አንድ አይነት አላማ ያላቸው ሀይሎች አሁን ወደ ምርጫ እየተቃረብን ነው። ምርጫ ሁለት ሺ አስራ ሁለት ይካሄዳል እየተባለ ነው እንግዲህ እና ቶ ልደቱ ወደ ምርጫ መግባት ተገቢ አይደለም ያልተረጋጋንበት ሁኔታ ነው እያሉ ያሉት ግን በእቅዱ እየተነገረን ያለው ግን ሁለት ሺ አስራ ሁለት በህገ መንግስቱ በተቀመጠው መሰረት ምርጫ ይካሄዳል ነው እና ወደ ምርጫ እየሄዱ ባሉበት ሁኔታ ህገ መንግስትና ህብረ ብሔራዊ ፌዴራሊዝም የምንቀበል ኃይሎች አንድ ላይ ተሰብስበን ድምጻችን ማስተባበርስ ቢባል ችግሩ ምንድን ነው? በነጻ ምርጫና በህጋዊ መንገድ ካሸነፉ እንደ ችግርና እንደ ሴራ የሚወሰድበት ምክንያት አንድ፣ ታያህለኝ። ሁለተኛ ህገ መንግስቱ ይህን ማስተባበር የነበረበት ፌዴራል መንግስቱ ነው አዲስ አበባ ነው መደረግ የነበረበት የሚለውን ነገር እርግጥ ፌዴራል መንግስቱ ህገ መንግስቱ አደጋ ላይ ነው፣ ህብረ ብሔራዊ ፌዴራሊዝሙ አደጋ ላይ ነው ብሎ ሚሸት ይወስዶ ቢሰራው ጥሩ ነበር። ነገር ግን በኢትዮጵያ ህገ መንግስት ህገ መንግስቱ የማክበርና የማስከበር ኃላፊነት የፌዴራል መንግስት ብቻ አልተደረገም። ክልሎችን ጭምር ህገ መንግስቱን የማክበርና የማስከበር ኃላፊነት ህገ መንግስቱ ላይ ተሰጥቷቸዋል አንቀጽ አስራ ሶስት የምንለው አለ ህገ መንግስቱ ላይ ስለዚህ ይሄ በሆነበት ሁኔታ የትግራይ ክልል ላካሄድ አይገባውም ነበር የሚል ክስ የሚቀርብበት አይመስለኝም ከየትኛውም ፓርቲ ያልገቡ ምሁራንም የሃይማኖት መሪዎችም የነበሩበት ነው እና ቶሎ ወደ መደምደሚያ ባንሄድ ነገሮች ሁሉ በስጋትና በሴራ መነጽር ባናያቸው ያቀራርባል ጠቃሚ ይመስለኛል አቶ ልደቱ ችግሩ ምንድን ነው የሚል ጥያቄ አንስተዋል፣ ዶክተር መሐሪ እና ከዛ ጋር እያይዘው በመጨረሻ የሚሉት ነገር ካለ ወል ችግሩ ምንድን ነው የሚለው። እኔ እኮ አሁን ዶክተር መሐሪ በግማሽ ግልጽ ለመሆን ሞክረዋል። ይሄ ነገር የምርጫ ዝግጅት አካል እንደሆነ ያጡት አልመሰለኝ። እሳቸው ቢሆንስ ችግር የለም የሚለውን ነገር ያነሱትም ለዚህ መሰለኝ። እያልኩ ያለሁት ምንድን ነው የዛ አይነት አመለካከት ካለ በግልጽ ይዞ መውጣት አለባብሶ፣ መሆን የለበት በግልጽ ይውጣል። ግን በግልጽም ቢወጣ እኔ አሁን ኢትዮጵያ ላለችበት ሁኔታ ጠቃሚ ነው ብዬ አላምን። ኢትዮጵያ አሁን በምርጫ ማን ያሸንፍ የሚል ጉዳይ የበለጠ ትኩረት ማግኘት ያለበት ሁኔታ ላይ አይደለንም ያለ ነው። ኢትዮጵያ አሁን ከገባችበት የሕልውና ፈተና በጋራ ተባብረን እንዴት አድርገን እናሻግራት፣ እናውጣት የሚለው ላይ ነው የበለጠ ትኩረት ማድረግ ያለብን። ስለዚህ ከዚህ ሁሉ ችግር በኋላ ከዚህ ሁሉ ምስቅልቅል በኋላ አሁንም በምርጫ የማሸነፍን ጉዳይ ቀዳሚ አጀንዳ አድርጎ መያዝ በጣም በጣም ከሀገራዊ ኃላፊነት የሚመነጭ አመለካከት አይደለም፣ ነው እያልኩ ያለሁት እንጂ ማንም የፈለገውን ጎራ ቢፈጥር መብቱ ነው። ግን ኢትዮጵያ አሁን ካለችበት ሁኔታ አንጻር የሚመጥን አይደለም። ወቅታዊውን ሁኔታ መርሳት ነው፣ መዘንጋት ነው፣ አሁንም ለግልና ለቡድን ስልጣን የበለጠ ከሀገር በላይ ተቆርቋሪ መሆን ነው የሚል ነው። አሁን ባለንበት ደረጃ ህውሀት ምን እንደሚያስብ ሳይሆን እንዴት እንደሚያስብ ጠንቅቀን እናውቃለን። ለምን ይሄን ሁኔታ እንደጀመረው፣ ቅድም እኮ ተናገር ያለው በመግለጫው በግልጽ አስቀምጦ ነው የጀመረው ይሄን እንቅስቃሴ። ስለዚህ እያልኩ ያለሁት ምንድነው? መብታቸው አይደለም እያልኩ አይደለም ያለው፣ ኢትዮጵያ የምትፈልገው ይሄን ነው ወይ አሁን? እሺ እንግዲህ አንድ ጊዜ አንድ ጊዜ አሁን ለዛ ምላሽ እንዲሰጡ እንጂ የምርጫ ጉዳይ በሌላ ጊዜ እንወያይበት እንደሆነ እንጂ አሁን ውይይታችን ምርጫ አሁን መካሄድ አለበት የለበትም ስላልሆነ እዚህ ላይ ብናበቃ ምሻል ይመስለኛል። ሌላ ጊዜ ልንወያይበት እንችላለን። እሱን የምርጫ ጉዳይ አይደለም ያነሳሁት እኮ አሁን ምርጫ ይካሄድ አይካሄድ አይደለም እያልኩ ያለሁት አንድ ሀገራዊ ኃላፊነት የሚሰማው ፓርቲ ትኩረቱ መሆን ያለበት የሚቀጥለው ምርጫ ላይ እንዴት አድርጌ አሸንፌ በስልጣን ልቀጥል መሆን የለበትም። ኢትዮጵያ አሁን የማሸነፍና የማሸነፍ ጉዳይ አይደለም፣ ፊቷ ላይ ያለው ማንኛውም የፖለቲካ ፓርቲ በሚችለው አቅም ስልጣን ለመውጣት የሚችልበት ሁኔታ ካለ የሚጥር እንደሆነ የሚታወቅ መሰለኝ። እንዴት ነው የእርስዎ አመለካከት? አልገባኝ መጨረሻ ሀያ ሰባት አመት ሙሉ የፓርቲ ውስጥ ነው የሰራሁት እና አንድ ፓርቲ ለስልጣን እንደሚታገል ጠፍቶኝ አያውቅም። በደንብ ግልጽ ነኝ አዳነች። እሱ ላይ አይደለም ችግር ያለው። ይኸው የምርጫ ጉዳይ አሁን የፖለቲካ ፓርቲዎች የስልጣን መውጣትና መውረድ ጉዳይ ከሆነ እኮ የኢትዮጵያ ሕዝብ ያደረገው ትግልም መካሄድ አልነበረበትም። ያለፈው ዓመት የመጣው ለውጥም አስፈላጊ አልነበረም። በቃ ጊዜውን ጠብቆ ምርጫ ይካሄዳል። የፖለቲካ ፓርቲዎች የየራሳቸውን ጎራ እየፈጠሩ አሸናፊና ተሸናፊ ሆነው ይቀጥላሉ። ችግር እኮ የለውም። እሱ አይደለም። ለውጡን መካድ ነው ያልኩበት ምክንያት ቅድም ግልጽ ሆኖ ከሆነ የኢትዮጵያ ሕዝብ ያለፈው ለውጥ ትግል አድርጎ መስዋዕትነት ከፍሎ ያመጣው አሁን በምርጫ እንድንሸናነፍ አይደለም። ተባብረን አሁን መሰረታዊ ችግራችንን እንድንፈታና ለምርጫ መሰረታዊ የሆነ መደላድል እንድንፈጥር ነው። አሁን ያ መደላድል የለም። ከዛ በፊት ለፉክክር ከመግባታችን በፊት፣ ለማሸነፍና ለመሸነፍ ከመሮጣችን በፊት መሰራት ያለበት ብዙ የቤት ስራ አለ። ለኢትዮጵያ ሕልውና የሚጠቅም እያልኩ ነው። የቀደም ተከተል ጉዳይ ነው እንጂ ፓርቲ ለስልጣን እንደሚወዳደርና ያንም ማድረጉ ስህተት ነው እያልኩ አይደለም። እሺ፣ እንግዲህ እዚ ላይ ልናጠቃልል ነው ጊዜያችንም እያለቀ ስለሆነ። እንግዲህ አቶ ልደቱ አያሌው፣ ዶክተር መሐር ረዳኤ፣ አቶ ሙላቱ ገመቹ ለሰጣችሁን ሰፊ ማብራሪያ በጣም አመሰግናለሁ። አድማጮች አሁን ዘግይቶ የደረሰን ዘገባ አለ። የኤርትራ ፕሬዚደንት ኢሳያስ አፈወርቂ በተባበሩት የአረብ ኤሚሬቶችና በሱዳን ጉብኝት ካደረጉ በኋላ ወደ አዲስ አበባ መሄዳቸውን ሪፖርተራችን ብርሃነ በርሀ ከአስመራ ዘግቧል። ቀጥሎ ይቀርባል። ፕሬዚዳንት ኢሳያስ አፈወርቂ ከጳጉሜ 3 2011 እስከ መስከረም 4 2012 በተባበሩት አረብ ኤሚሬትና በሱዳን የስራ ጉብኝት እንዳደረጉ ከኤርትራ መንግስት የመረጃ ምንጭ ሻባይት የተገኘው መረጃ ገልጸዋል። ፕሬዚደንት ኢሳያስ አፈወርቂ ከተባበሩት አረብ ኤሚሬት ጉብኝታቸው በኋላ ከመስከረም 3 እስከ መስከረም 4 በሱዳን ባደረጉት ጉብኝት ከሱዳን ከፍተኛ ምክር ቤት ሊቀመንበር ጀኔራል አብዱልፈታህ አልቡርሃን ከሱዳን የሽግግር መንግስት ጠቅላይ ሚኒስትር ዶክተር አብደላ ሀምዶክና ከሱዳን ከፍተኛ ምክር ቤት አባል ጄኔራል መሐመድ ሀምዳን ጋር ተገናኝተው ባደረጉት ውይይት በመልካም ጉርብትና ላይ የተመሰረተ የኤርትራና ሱዳን ህዝቦች ታሪካዊ ግንኙነትን ወደ አዲስ የትብብር መድረክ ለማሸጋገርና የተከሰሩ እድሎችን ለማካካስ ሁለቱ አገራት ስድስት ነጥቦችን የያዘ የጋራ መግለጫ አውጥተዋል። በመግለጫው መሰረትም የመከላከያና ወታደራዊ ጉዳዮች፣ የኢኮኖሚ ዘርፍ፣ በማህበራዊና ባህላዊ ጉዳዮች፣ የጸጥታ ዶብ ዘለል ወንጀሎችን የመከላከል የፖለቲካና ዲፕሎማሲ ጉዳዮች ትብብር የቀጠናውን የሰላም መረጋጋትና ትብብርን ፍላጎት ለማሳካት የሚያገለግል ቀጠናዊ ስብስብ ለማቆም መስራት የሚል ስምምነት ሲሆን ተግባራዊነቱን ለማረጋገጥ በሁለቱ አገራት መሪነት ድጋፍና ክትትል የሚ የሚሰራ ከፍተኛ የጋራ ሽማግሌ ለማቋቋም ትዕዛዝና መምሪያ እንደተሰጠ በካርቱም የተደረገው የሁለቱ አገራት የጋራና ትብብር ስምምነት ያመለክታል ይላል። ከኤርትራ መንግስት የመረጃ መርበብ ሻባይት የተገኘው መረጃ በፕሬዝዳንት ኢሳያስ አፈወርቂ የተመራውና የኤርትራ የውጭ ጉዳይ ሚኒስትር አቶ ዑስማን ሳልህና ና የፕሬዝዳንቱ አማካሪ አቶ የማነ ገብረአብን ያካተተው የኤርትራ ከፍተኛ የልኡካን ቡድን በሱዳን ያደረገውን የሁለት ቀናት የስራ ጉብኝት ጨርሶ ዛሬ አስመራ አየር ማረፊያ የአጭር ሰዓታት እረፍት ካደረጉ በኋላ ወደ አዲስ አበባ ማምራታቸውን የተገኘው መረጃ ያመለክታል። በፕሬዝደንት ኢሳያስ አፈወርቅ የተመራው የልዑካን ቡድን ወደ አዲስ አበባ ለምን ጉዳይ እንደተጓዘ የሚጠቁም መረጃ ማግኘት አልቻልኩም። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ የፕሬዝደንት ኢሳያስ አፈወርቂን የኢትዮጵያ ጉዞና ቆይታ አስመልክቶ ከኢትዮጵያ መንግስት የወጣ ምንም አይነት መግለጫ የለም። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 943 እና እንዲሁም በናይል ሰዓት ከምሽቱ ሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀው